ትናንት እሁድ ከአንድ ከፍተኛ የሳዑዲ አረቢያ ባለስልጣን የተሰጠውን መግለጫ ጠቅሶ አሶሽየትድ ፕሬስ እንደዘገበው ሁለቱም የቅጣት አይነቶች እንዲቀሩ ያዘዙት የሀገሪቱ ንጉሥ ሳልማን ናቸው። በወንጀል የተፈረደባቸው ሰዎች በግርፋት መቀጣታቸው ቀርቶ በእስራት በገንዘብ መቀጮ፣ አለዚያም በማህበራዊ አገልግሎት እንዲቀጡ የተደረገው ውሳኔ በዚያች ሀገር እጅግ አወዛጋቢ ሆኖ የኖረ የወንጀል ቅጣት የሚያስወግድ ነው። ንጉሳዊቱ ሀገር በህዝቡ ላይ የተጫኑ ገደቦችን ለቀቅ ለማድረጓና እጅግ ጥብቅ የሆኑ የእስልምና ሕግጋትን መከተሏን ረገብ እንድታደርግ ያበቁ የንጉሱ ልጅና አልጋውራሻቸው ልዑል ሞሐመድ ቢን ሳልማን እንደሆኑ ነው የሚነገረው። አልጋውራሹ በአንድ በኩል ሀገሪቱን ለማዘመን የውጭ መዋለ ነዋይ አፍሳሾችን ለመሳብና በዓለም አቀፉ ማህበረሰብ ዘንድ ያላትን ገጽታ ለማሳመር ይሞክራሉ። በዚያው ጎን ነጻ አመለካከት የሚከተሉ ዜጎችን፣ ለሴቶች መብት ተከራካሪዎችን፣ ጸሐፊዎችን፣ አክራሪ ያልሆኑ የሃይማኖት መሪዎችን እና ለውጥ አራማጆችን ያሳድዳሉ። እንደ ኤሮፓውያን አቆጣጠር በ2018 ዓ ም ሳውዲያዊው ጋዜጠኛ ጃማል ካሾጂ ባልጋውራሹ የደህንነት ሰዎች ቱርክ ውስጥ መገደሉ በዓለም አቀፍ ደረጃ በልዑሉ ላይ ከባድ ውግዘት እንዳስከተለ የሚዘነጋ አይደለም። በወጣትነት ወንጀል በፈጸሙ ላይ የሞት ቅጣት እንዳይወሰን ንጉሥ ሳልማን በማዘዛቸው ከሺያ እስልምና ተከታይ ማህበረሰብ የሆኑ ስድስት የሚሆኑ ተከሳሾች ከሞት ቅጣት ሊያመልጡ ሳይሆን እንዳልቀረ ተነግሯል። በመንግስት ተቃዋሚ ሰልፍ ላይ በመሳተፍ የተከሰሰው አሊ አልናምርን ጨምሮ ተከሳሾቹ ወንጀል ፈጽመዋል የተባሉት 18 ዓመት ሳይሞላቸው በመሆኑ ነው። ሳውዲ ውስጥ የመንግስት ተቃዋሚ ሰልፍ ላይ መካፈል፣ ስርዓት በማደፍረስ፣ የመሪውን ትእዛዝን ባለመቀበል የአሸባሪነት ወንጀል በመፈጸም ያስከስሳል። አሶሽየትድ ፕሬስ ባገኘው የአዲሱ የንጉሥ ሳልማን ትእዛዝ ሰነድ መሰረት አቃቢያነ ሕግ የክስ ዶሴዎችን እየመረመሩ ከፍተኛውን የአስር ዓመት እስራት ያጠናቀቁትን የቅጣት ውሳኔ እንዲሰርዙላቸው ያዛል። በሽብርተኝነት ተያያዥ ወንጀሎች የሚከሰሱ ታዳጊ ወጣቶች ጉዳያቸው በተለየ መንገድ እንደሚያዝ ነው በአዋጁ የተቀመጠው። ለጊዜው በአዋጁ ላይ በግልጽ ያልተቀመጠው የሞት ቅጣት ውሳኔ አይሰጣቸውም ማለት ነው። የመጨረሻውን የ10 ዓመት እስራት ይመለከታቸዋል ወይ የሚለው ነው። ባለፈው ዓመት ሳውዲ አረቢያ የ16 ዓመት ልጅ ሳለ በወንጀል ድርጊት የተከሰሰ አንድ ወጣት በሞት ቀጣለች። ለሰብአዊ መብት ተሟጋቹ አምነስቲ ኢንተርናሽናል ታዲያ አብዱልካሪም አልዋሃድ በሞት የተቀጣው በሀገሪቱ የሺያዎች አካባቢ በተካሄደ አንድ የተቃውሞ ሰልፍ ላይ በመካፈሉ ነው ሲል ድርጊቱን አውግዟል። አምነስቲ ኢንተርናሽናል እና ሂዩማን ራይትስ ዋች ሪያድ የሞት ቅጣትን በተለይም በልጅነት በፈጸሙት ወንጀል የተከሰሱትን በሞት እንዳትቀጣ ሲወተውቱ ቆይተዋል። ንጉስ ሳልማን ልጆችን በሞት መቅጣትና የግርፋት ቅጣት እንዲሰረዝ መወሰናቸውን ያረጋገጡት የሳውዲ አረቢያ መንግስት የሰብአዊ መብቶች ኮሚሽን ፕሬዚደንት አዋድ አልአዋድ ሀገራችን በተሻለ ዘመናዊ የወንጀለኛ መቅጫ ህግ እንድትከተልና ዋና ዋና የለውጥ እርምጃዎችን ለመውሰድ የገባቻቸውን ቃሎች ተግባራዊ እንድታደርግ ይረዳል ሲሉ ተናግረዋል። አያይዘውም ሁለቱ አዋጆች በኮቪድ-19 ዓለም አቀፍ ወረርሽኝ በመጣው ፈተና መሀልም ሳይቀር ሳውዲ አረቢያ ወሳኝ የሰብአዊ መብት ለውጥ እርምጃዎችን ለመውሰድ መንቀሳቀሷን መቀጠሏን ያመለክታል ብለዋል። የግርፋት ቅጣትም እንዲቀር ጠቅላይ ፍርድ ቤቱ በቅርቡ ውሳኔ መስጠቱን አሶሽየትድ ፕሬስ በደረሰው ሌላ ሰነድ ላይ ተመልክቷል። እስረኛን ብዙውን ጊዜ ከባድ የኃይል ድርጊት ባልተፈጸመባቸው ወንጀሎች በአደባባይ አስሮ መግረፍ ብዙዎች እንደ የእስልምና መንግስት የመሳሰሉ ጽንፈኛ ቡድኖች ከሚፈጽሙት አድራጎት ጋር በማመሳሰል ሲያወግዙ ቆይተዋል። የሳዑዲ አረቢያ ባለስልጣናት ግን የወንጀል ተግባር ለመፈጸም ለሚነሳሱ መቀጣጫ ይሆናል በማለት ሲከራከሩ ነው የኖሩት። የመብት ቡድኖች ኢሰብአዊ አድራጎት ሲሉ ሲያወግዙት ቆይተዋል።